ወደ ተከታዩ ዘገባ እናልፋለን። አድማጮች፣ የሱዳንና የኤርትራ የውጭ ጉዳይ ሚኒስትሮች በተባበሩት መንግስታት ድርጅት ሰባኛ ጠቅላላ ጉባኤ ላይ የተጣለባቸውን እገዳ እንዲነሱላቸው ጥሪ ያቀረቡ ይላል። የኤርትራ የውጭ ጉዳይ ሚኒስትር ኦስማን ሳልህ የአገሪቱ ድንበር እንዲከበርና ሕጋዊ አካሄድ እንዲሰፍን ለድርጅቱ አባሎች ገልጠዋል። የሱዳን ውጭ ጉዳይ ሚኒስትር ኢብራሂም አህማን አብዱል አዚዝ ጋንዶር በበኩላቸው ሰዎችን በህገወጥ መንገድ ማዘዋወር ወይም በማዘዋወር ተግባር ላይ የተሰማሩ ሌሎች ተመሳሳይ ወንጀሎችን ለማቆምና ወንጀለኞችንም ወደ ህግ ለማቅረብ እንደሚጥሩ ቃል ገብተዋል። ሳሌም ሰለሞን በኒውዮርክ ከተማ ተገኝታ ያቀናበረችውን ዘገባ ነው። በተባበሩት መንግስታት ድርጅት ሰባኛ ጠቅላላ ጉባኤ ላይ የኤርትራና የሱዳን ውጭ ጉዳይ ሚኒስትሮች ባደረጉት ንግግር ሁለቱም ሀገሮች በድርጅቱ የተጣለባቸውን የኢኮኖሚና የጦር እገዳ እንዲነሳላቸው ጥሪ አቅርበዋል። ማዕቀቡ የሁለቱንም አገሮች ህዝብ የሚጎዳ መሆኑንም ገልጸዋል። የኤርትራው የውጭ ጉዳይ ሚኒስተር ኦስማን ሳልህ ቅዳሜ ባደረጉት ንግግር በድርጅቱ ኃይልና ስልጣን ያላቸው አባሎች ብቻ ውሳኔዎችን ላይ ጫና እንደሚያደርጉ አሳስበዋል። የውጭ ጉዳይ ሚኒስትሩ ድርጅቱ በደል የሞላበትን የዓለም አቀፍ አሰራር ተምሳሌት መሆኑን እንዲህ ብለው ገልጸዋል። ዩናይትድ ኔሽንስ ኦርጋናይዜሽን ኢዝ ሪፍሌክሽን ኦፍ ዚስ አንፌር አንኢኳል የተባበሩት መንግስታት ድርጅት ያለበትን ህጋዊ ስርዓትን የማይከተል ዓለማዊ ስርዓትን የሚያንጸባርቅ ድርጅት ነው። አብዛኞቹ የድርጅቱ አባሎች ተነጥለው ይገኛሉ። አሁን ባለንበት ጊዜ ኃይል ያላቸው አባሎች ጫና ሲያደርጉ ይታያል። የኤርትራ ውጭ ጉዳይ ሚኒስተር የአገሪቱ ድንበር እንዲከበርና ህጋዊ አካሄድ እንዲሰፍን ለድርጅቱ አባሎች ደግመው ጥሪ አቅርበዋል። የተባበሩት መንግሥታት ድርጅትና የጸጥታው ጥበቃ ምክር ቤት ሕግ ተጥሶ የተወረረው መሬታችንን እስካሁን ችላ ብለውታል። ነገር ግን ኤርትራ ነፃነቷን በጀግንነት ለማስከበር ትጥራለች። ባለፈው አርብ ደግሞ የሱዳን ውጭ ጉዳይ ሚኒስተር ኢብራሂም አህማን አብደል አዚዝ ጋንዶር በበኩላቸው በኃይል የሚጣልባቸውን የኢኮኖሚና የጦር እቀባ ሱዳን እንደምትቃወም ገልጸው ሰዎችን በሕገወጥ በማሸጋገር ተግባር ላይ የሚሰማሩ ወንጀሎችን ወደ ሕግ ለማቅረብ እንደሚጥሩ ቃል ገብተዋል። ድንበርን ጥሰው የሚፈጸሙ ወንጀሎችን አስመልክቶ ከሊቢያ፣ ከመካከለኛው አፍሪካ ሪፐብሊክ፣ ከቻድ፣ ከደቡብ ሱዳን እና ከኢትዮጵያ ጋር ጦርና ሰዎችን ሕጋዊ ባልሆነ መስመር የሚፈጽሙትን ወንጀሎች ለማስቆም ተስማምተናል። በመቀጠል ስለ ጸረ ሽብር የሚያደርጉትን ጥረት ሚኒስትሩ እንዲህ ሲሉ ገልጸዋል። ሱዳን የዓለም አቀፍ የጋራ ጸረ ሽብር ግብረ ኃይል አባል ነች። ጸረ ሽብርን ለማጥፋት የሚቻለንን እያደረግን ነው። ሥራችን ቀጣይ ነው። ሱዳን ከአሥር ዓመታት በፊት የጀመረችው ሥራ ነው። ይህ ለሳምንት ሙሉ ሲካሄድ የሰነበተው የሰባኛው ጠቅላላ ጉባኤ ቅዳሜ ዕለት አብቅተዋል።